መጽሐፍ ቅዱስ ምንድን ነው የሚለው ጥያቄ በጣም ወሳኝ ጥያቄ ነው። መልሶ ከአስተያየት በላይ መሆን አለበት። ከአንዳንድ ግለሰብ ወይም ከሃይማኖት የማይበልጡ መሰረተ ቢስና የማይረጋገጥ አስተያየት ያላቸው በርካታ መልሶች አሉ። ይሁንና መጽሐፍ ቅዱስ ምንድን ነው ለሚለው ጥያቄ መልሱ ግልጽ፣ ተጨባጭ እውነት መሆን አለበት። መጽሐፍ ቅዱስ ያ እውነት ነው። መጽሐፍ ቅዱስ ምንድን ነው? መጽሐፍ ቅዱስ ምንድን ነው? የሚናገርህ እግዚአብሔር ነው። ስለ እግዚአብሔር ብቻ አይደለም፣ ከእግዚአብሔር ዘንድ ነው። ከመነሳሳት በላይ ነው። በመሪት የተጻፈ የእግዚአብሔር እስትንፋስ ያለበት ነው። አንብበው፣ አድምጠው፣ አስበበት፣ ከእሱ ተማር፣ ለህይወትህ ተግብረው። ሐዋርያው ጴጥሮስ እንዲህ ሲል ጽፏል፣ በድነታችሁ እንድታድጉ አዲስ እንደተወለዱ ሕፃናት ንጹሑን መንፈሳዊ ወተት ተመኙ። አንደኛ ጴጥሮስ ሁለት ሁለት። መጽሐፍ ቅዱስን ልዩ የሚያደርገው ምንድን ነው? በሦስት ቋንቋዎች በዕብራይስጥ፣ በአረማይክና በግሪክ የተጻፉ ከአርባ በላይ በሆኑ ሰዎች በ1600 ዓመታት ያህል ጊዜ ውስጥ የተጻፉት 66ቱ መጽሐፎቹ አንድ መደበኛና ተከታታይ ጭብጥ ያላቸው ናቸው። አዲስ ኪዳን ከ5000 በሚበልጡ ጥንታዊ ሙሉ ወይም ያልተሟሉ የእጅ ጽሑፎች ትክክለኛነቱ የተረጋገጠ ነው። የመጽሐፍ ቅዱስ ትክክለኛነት በተፈጸሙት ትንቢቶች፣ በዘመናዊ የአርኪኦሎጂ ግኝቶች፣ በጂኦግራፊያዊ ትክክለኛነትና ዘመን በማይሽረው የምሳሌዎች ጥበብ ተረጋግጧል። መጽሐፍ ቅዱስ እስካሁን ከተጻፉት መጽሐፍት ሁሉ እጅግ በጣም ጠቃሚና ተጽዕኖ ፈጣሪ መጽሐፍ ነው። እንደ መጽሐፍ ቅዱስ ያለ በበርካታ ቅጂዎች ታትሞ በስፋት ተሰራጭቶ ወደ ብዙ ቋንቋዎች ተተርጉሞ የብዙዎችን ሕይወት የለወጥና ለብዙ መቶ ዘመናት የጸና ሌላ መጽሐፍ የለም። መጽሐፍ ቅዱስ ልናምነው የተገባና እንዴት መኖር እንዳለብን የሚያሳየን የመጨረሻው ባለስልጣን ነው። መጽሐፍ ቅዱስ ከመጽሐፍቱ ሁሉ በላይ ብቻውን ጸንቶ ይቀጥላል። የመጽሐፍ ቅዱስ ባህሪያት ምንድን ናቸው? መጽሐፍ ቅዱስ የእግዚአብሔር ስትንፋስ ነው። ቅዱሳት መጻሕፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው። ሁለተኛ ጢሞቴዎስ 3:16 መጽሐፍ ቅዱስ እውነት ነው። ኢየሱስ ቃልህ እውነት ነው፣ በእውነትህ ቀድሳቸው ዮሐንስ 17:17 ሲል ጸለየ። መጽሐፍ ቅዱስ ዝርዝሮቹን በሚገባ በማሳየት ትክክለኛ ነው። ኢየሱስ እንዲህ አለ፣ እውነት እላችኋለሁ፣ ሰማይና ምድር እስኪያልፍ ድረስ ሕግ ሁሉ ይፈጸማል እንጂ ከሕግ አንዲት ፊደል ወይም አንዲት ነጥብ እንኳ አትሻርም። ማቴዎስ 5፥18 የዛሬዎቹ ምርጥ የቃል ለቃል ትርጉሞች ከ99% በላይ ትክክለኛ የሆኑ ዘንድ የመጀመሪያዎቹ የእጅ ጽሑፎች ትክክለኛነት ተጠብቆ ቆይቷል። መጽሐፍ ቅዱስ ንጹሕ ነው። የእግዚአብሔር ቃል የጠራ ነው፣ ሰባት ጊዜ እንደተጣራ በምድር ላይ በከውር እንደተፈተነ ብር ነው። መዝሙር 12 6 መጽሐፍ ቅዱስ ዘላለማዊ ነው። ሳሩ ይደርቃል፣ አበባውም ይረግፋል፣ የአምላካችን ቃል ግን ለዘላለም ጸንቶ ይኖራል። ኢሳይያስ 40 8 መጽሐፍ ቅዱስ ልክ ለመጀመሪያ ጊዜ እንደተጻፈው ሁሉ ዛሬም ጠቃሚ ነው። መጽሐፍ ቅዱስ ብርቱ ነው። ዕብራውያን 4 12። የእግዚአብሔር ቃል ሕያውና የሚሠራ ነውና በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ የተሳለ ነው። ነፍስንና መንፈስን ጅማትንና ቅልጥምን እስኪለያይ ድረስ ዘልቆ ይወጋል፤ የልብንም ሐሳብና ምኞት ይመረምራል። ከመጽሐፍ ቅዱስ ምን የግል ጥቅሞች ይገኛሉ? መጽሐፍ ቅዱስ ያስታጥቀናል። ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው ለማስተማር ለመገሠጽ ለማቅናት፣ በጽድቅ መንገድ ለመምከር ይጠቅማሉ፣ ይኸውም የእግዚአብሔር ሰው ለመልካም ሥራ ሁሉ ብቁ ሆኖ እንዲገኝ ነው። ሁለተኛ ጢሞቴዎስ 3 16 17 መጽሐፍ ቅዱስ ኃጢአትን እንዳንሰራ ይረዳናል። መዝሙር 119 9 እና 11 ይህን ማድረግ የሚቻለው እንዴት እንደሆነ ይነግረናል። ጎልማሳ መንገዱን እንዴት ያነጻል? በቃልህ መሠረት በመኖር ነው። አንተን እንዳልበድል ቃልህን በልቤ ሰወርኩ። መጽሐፍ ቅዱስ ለዛሬያችን ለቀጣይ እርምጃችንና ለወደፊታችን የምንከተለውን መንገድ መመሪያ ይሰጠናል። ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። መዝሙር 119:105 መጽሐፍ ቅዱስ ጥበብን ይሰጣል። ቃልህ ትርጓሚ ያበራል አላዋቂዎችንም አስተዋዮች ያደርጋል። መዝሙር 119:130 ዘመን የማይሽረው ጥበብ በብሉይ ኪዳን ውስጥ በምሳሌ መጽሐፍ ላይ ይገኛል። መጽሐፍ ቅዱስ በችግር ጊዜ ይረዳናል። መዝሙር 119:50 ቃልህ ሕያው ያደርገኛልና ይህቺ በመከሬ መጽናኛዬ ናት በማለት ያበረታታናል። መጽሐፍ ቅዱስ ተስፋን ይሰጣል። በጽናትና ቅዱሳት መጽሐፍት በሚሰጡት መጽናናት ተስፋ እንዲኖረን ቀደም ብሎ የተጻፈው ሁሉ ለትምህርታችን ተጽፏልና ሮሜ 15:4 መጽሐፍ ቅዱስ ሰላምን ይሰጣል። መዝሙር 119:165 ሕግን የሚወዱ ብዙ ሰላም አላቸው እንቅፋትም የለባቸውም በማለት ተስፋ ይሰጣል። መጽሐፍ ቅዱስ ደስታን ያመጣል። ኤርሚያስ 15:16 ቃልህ በተገኘ ጊዜ በላሁት የሰራዊት አምላክ እግዚአብሔር ሆይ በስምህ ተጠርቻለሁና ቃልህ ሐሤትና የልብ ደስታ ሆነልኝ በማለት ምሳሌ ይሰጣል። አንድ ሰው መጽሐፍ ቅዱስን ማንበብ ወይም መስማት ያለበት እንዴት ነው? ከአንድ ጥቅስ በላይ መመልከት። ቅዱሳት መጻሕፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው፣ ለማስተማር፣ ለመገሰጽ፣ ለማቅናት፣ በጽድቅም መንገድ ለመምከር ይጠቅማሉ። ሁለተኛ ጢሞቴዎስ 3:16 የሚለውን የመጽሐፍ ቅዱስ አራቱን ዓላማዎች አስተውል። መጽሐፍ ቅዱስን እያነበብክ ወይም እያዳመጥክ እያለ እነዚህን አራት ጥያቄዎች ጠይቅ። ይህ የሚያስተምረኝ ምንድን ነው? ይህ የሚወቅሰኝ እንዴት ነው? ምን እርማቶችን ማድረግ አለብኝ? ይህ የበለጠ ጻድቅ እንደሆነ የሚያሰለጥነኝ እንዴት ነው? መጽሐፍ ቅዱስ ከሌለኝስ? ጥሩ የመጽሐፍ ቅዱስ ትርጉም ለመግዛት የቻልከውን ሁሉ አድርግ። መግዛት የማትችል ከሆነ በርካታ ነጻ የኦንላይን ንባብ ወይም ማዳመጥ ይገኛሉ። ከጓደኛ ወይም ከጓደኞች ጋር መጽሐፍ ቅዱስን መግዛትና መጋራትን አስብበት። ወይም አንድ ሰው መጽሐፍ ቅዱስን ለቡድኑ እንዲያነብና በትኩረት ለማዳመጥ ቤተ ክርስቲያንህን ወይም አማኝ ባልደረባዎችን ጠይቅ። እርሱ ግን ብፁዋንስ የእግዚአብሔርን ቃል ሰምተው የሚታዘዙት ናቸው አለ። ሉቃስ 11:28 ለመጽሐፍ ቅዱስ አስተማሪዎችና መሪዎች ጥቅም ላይ የሚውሉ አንዳንድ ልዩ ጥቅሶች ምንድን ናቸው? በቃሉ ሕያው ውስጥ የምትኖር የኢየሱስ ደቀ መዝሙር ሁን። ኢየሱስም በእርሱ ያመኑትን አይሁድ እንዲህ አላቸው፣ በትምህርቴ ብትጸኑ እናንተ በእውነት ደቀ መዛሙርቴ ናችሁ። ዮሐንስ 8:31 ተቀባይነት ለማግኘት መጽሐፍ ቅዱስን አጥና እንደማያፍርና የእውነትን ቃል በትክክል እንደሚያስረዳ የተመሰከረለት ሰራተኛ ራስህን በእግዚአብሔር ፊት ልታቀርብ ትጋ ሁለተኛ ጢሞቴዎስ 2፥15 መጽሐፍ ቅዱስ ዘላለማዊ የሆነው ለምንድን ነው? ሐዋርያው ዮሐንስ ወንጌልን የጻፈበትን ዓላማ ገልጿል። ይህ ዓላማ በሁሉም የመጽሐፍ ቅዱስ ክፍል ላይ ሊተገበር ይችላል። ኢየሱስ በዚህ መጽሐፍ ያልተጻፉ ሌሎች አያሌ ታምራዊ ምልክቶችን በደቀ መዛሙርቱ ፊት አድርጓል። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔርም ልጅ እንደሆነ ታምኖ ዘንድ አምናችሁም በስሙ ሕይወት እንዲኖራችሁ ይህ ተጽፏል። ዮሐንስ 20:30-31 በኢየሱስ የምታምነው እና የዘላለም ሕይወት የሚኖርህ እንዴት ነው? እንዴት እንደሆነ በwww ዶት ጎስፔል 316 ዶት ኦርግ ላይ ዕወቅ። ሳሩ ይደርቃል አበባውም ይረግፋል፣ የአምላካችን ቃል ግን ለዘለዓለም ጸንቶ ይኖራል። ኢሳይያስ 40 8 መጽሐፍ ቅዱስ ምንድን ነው ለሚለው ይህ የድምፅ መልስና የፒዲኤፍ ቅጂው በwww ዶት ባይብል 316 ዶት ኦርግ ላይ ይገኛል። ሁለቱም በነጻ ከዚያ የድር ጣቢያ በ48 ቋንቋዎች ይገኛሉ። አምነህ የጌታን ቃል እየተከተልክ ያለ እግዚአብሔር ይባርክህ።